የአፋር ክልል ገዢ ፓርቲ አብዴፓ ዛሬ ባካሄደው አስቸኳይ ጉባኤ የብልጽግና ፓርቲን ለመቀላቀል ወሰነ። ኢህአዴግ በቅርቡ አንድ ሀገራዊ ፓርቲ ለመሆን መወሰኑና አጋር ፓርቲዎችም አባል እንዲሆኑ መወሰኑ ይታወሳል። አዲስ ቸኮል የአፋር ክልል የኮሚኒኬሽንስ ጉዳዮች ቢሮ ኃላፊን አነጋግሮ ተከታዩን ዘገባ ልኳል። የክልሉ ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አህመድ ካሎይታ በተለይ ለቪኦኤ እንዳስታወቁት የክልሉ ገዢ ፓርቲ አብዴፓ ከብልጽግና ፓርቲ ጋር ለመዋሃድ የወሰነው በሙሉ ድምፅ ነው። ኅዳር አስራ አንድ የኢህአዴግ ምክር ቤት ያጸደቀውን የባለቶች ውሳኔ በተመለከተ የአፋር ብሔራዊ ዴሞክራሲያዊ ፓርቲ አብዴፓ አስቸኳይ ጉባኤ ዛሬ ጠርቶ ነበረ። የኢህአዴግ ምክር ቤት ያጸደቀውን የኢትዮጵያ ብልጽግና ፓርቲ ባልሆነ ሆኖ እንድቀጥል ፓርቲው በሙሉ ድምጽ ወስኗል ማለት ነው። ውሳኔው ፓርቲው ለበርካታ አመታት የነበረበትን መገለል የሚያስቀር ነው ብለዋል አቶ አህመድ። እኛ ቅልሃለው የሚል ሀያ ሰባት አመታት የነበረው በተለይ በነዚህ አጋር ፓርቲዎች እንደ ግርጫ ተከፋፍለው አንዱ አንዱን ክልል ሕገ መንግሥቱ ለሁሉም እኩል መብት መስጠቱ እንዳለ ሆኖ፣ ግን በዚህ ፓርቲ ሌላውን አጋር ብሎ እንደ ገርታ ተቅፋ ብሎት የራሱን በራሱ ሕግ የሚያሰምበት ሁኔታ አልነበረም እና ይሄ እነዚህ ተዳጊ ክልሎች ላይ ሰድረው ተጽዕኖም ነበረ። የራሳቸውን ድምጽ ለማሰማት ጥያቄዎችን ሲያነሱ ነበረ እና ያንን መነሻ በማድረግ ደግሞ ኢህአዴግ ሁሉም እኩል የሚሳተፍበት አንድ ውሁድ ብሔራዊ ሁኔ ፓርቲ እንዲኖር ከሰጠው ውሳኔ በመነሳት የሃያ ሰባት ዓመታት በኋላ የተመለሰልን ጥያቄን በመሆኑ አብዴፓም የኢትዮጵያ ብልጽግና ፓርቲ አባል ሆኑ ሊያስቀጥል የሚችለውን በሙሉ ድምጽ ነው ማለት ነው። በተያያዘ ዜና የሶማሌ ክልል ገዢ ፓርቲም በቅርቡ በዚሁ አጀንዳ ዙሪያ እንደሚመክር የክልሉ ፕሬዚዳንት አማካሪ ዶክተር ታጁዲን ለቪኦኤ አስታውቀዋል። ፓርቲው አስቀድሞ እንደወሰነ ተደርጎ የሚነገረው ስህተት ነው ያሉት ዶክተር ታጁዲን በውህደቱ ዙሪያ ባሉ እድሎችና ስጋቶች ላይ ግልጽ ውይይት ተካሂዶ ውሳኔ ላይ ይደረሳል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ Esto es